በድረገጾችና በማህበራዊ መገናኛ ላይ በመጻፍ የሚታወቀው ጦማሪ እና የሰብአዊ መብት አራማጅ ወይም አክቲቪስት ዘላለም ወርቅ አገኘው ከሶስት ዓመት ከሰባት ወር እስራት በኋላ ተለቋል። ስለ እስር ሁኔታው አጠር ያለ ቆይታ ከጽዮን ግርማ ጋር አድርጓል። ዘላለም ወርቅ አገኘሁ እናመሰግናለን፣ ለቃለ ምልልስ ፈቃደኛ ስለሆንክ እንኳን ከእስር ተፈታህ እንላለን። የኢንተርኔት አምደኛ ወይም በኢንተርኔት ላይ ጽሁፍ በማቅረብ ጦማሪ ዘላለም ወርቅ አገኘሁ እየተባለ እኛም ዘገባ ስናቀርብ ነበርና መቼ ነው የተፈታኸው? እንዴት ነው የተፈታኸው? አመሰግናለሁ። ያው ኢንተርኔት ማስታሳቸ ስለጠየቃችሁ ጥር አንድ ቀን የተፈታሁት ያው የፈረደብኝ ነው አምስት ዓመት ከአራት ወር ጊዜ በአመክሮ ሶስት ዓመት ከሰባት ወር ታደሽ ወደ የወጣሁት እንደው የክስህ ያህን ሂደት ወደኋላ ለማስታወስ ለማስተዋወስ ደውካ አንተ አንደበት አሁን ተፈትሃል እና በምንድን ነው ተከሰህ ለእስር የበቃኸው? አቃቤ ሕግ ክሱን ያቀረበብኝ ከግንቦት ሰባት ጋር ለማገናኘት እና ያም በተለያየ ጊዜ ለአካዳሚክ ፐርፐስ አዲስ አበባ ዩኒቨርሲቲ የማስተርስ ትምህርት በሚማርበት ወቅት ያዘጋጃቸውን የተለያዩ ጽሑፎች ወይም ጥናቶች በተለያየ ጊዜ ፌስቡክ ላይ ወይም ከተለያዩ ጓደኞች ጋር የኢትዮጵያን የፖለቲካና የተለያየ ኢኮኖሚ የሰብአዊ መብት ሁኔታ በውይይት መልክ በንግግር መልክ የተለዋወጥኳቸውን ጽሁፎች በማያያዝ ከግንቦት ሰባት ጋር አያይዘው ነበር ክሱ ተመስረቶ የነበረው። ለዚህ ክስ መከራከሪያ ያቅርበ ስትከራከር ነበረ። ተቃውመ ክሱን ተቃውሞ የተከራከርከባቸው ምክንያቶችም እንደዚሁ በዘገባ ሲወጡ ነበረ። እሱን ጨምረህ አንተ ግን ከመታሰር በፊት ምን አይነት ሰው ነበርክ? በአብዛኛው ብዙ ሰው ማያገኝ ፐብሊክ የሚባል ፊገር አልነበርኩም። እንደ ማንኛውም ጠራ ዜጋ ሀገሬ ውስጥ የመናገር፣ የመጻፍ ሀሳብን በነፃነት የመግለጽ እና የዲሞክራሲ ቫሌዎች እንዲያድጉ የሚመኝና ምጥር ወጣት ነበርኩኝና በስራም የግል ስራዬን እየሰራሁ አዲስ አበባ ዩኒቨርሲቲ የማስተርስ ዲግሪን በፐብሊክ ፖሊሲ አናሊሲስ እየተማርኩ ሬጉላር ተማሪ ሆኜ ነበር የነበረው በወቅቱ ማለት ነው። መደበኛ ተማሪ ነበር፣ መደበኛ ተማሪ ሆኜ ነበር የነበረው። ከዛ ውጪ ግን ሊገልጸኝ የሚችለው የሀገር ጉዳይ የኢትዮጵያ ሁኔታ ያገባዋል የሚባል ዜጋ ነበር ማለት ይቻላል። የዚህ የማህበራዊ ሚዲያ መምጣት ይሄንን ያገባኛል ስሜቴ ከተለያዩ ኢትዮጵያውያን ወንድሞቼ ጋር እንድለዋወጥበት በር ከፈተልኝ። ሌላ ምንም የተፈጠረ ነገር የለም። እንደዚህ አይነት ሰው ነው። ምንም በማልጠብቀው እና እንደዚህ ወጣ ያለ ብዙ እንቅስቃሴ እያደረጉ ባልነበረበት ወቅት የታሰርኩት፣ የያዙኝ አካላትና ስርዓቱ ለእኔ የሰጠው ትኩረትና የተደረጉብኝ ነገሮች በአጠቃላይ ከኔ ጋር የሚሄዱ አይደሉም። እስር ቤት ከገባ በኋላ እንግዲህ እንደነገርከኝ ወጣት ነህ፣ በትምህርት ላይ ነበርክ፣ ጥናቶችን እያበረከትክ ነበር እና በዚህ መሀል ነው ወደ እስር ቤት የሄድከው። ይሄ እስር ቤት በወጣትነት ላይ በእድሜ ልትንቀሳቀሳቸው በምታስባቸው ጉዳዮች ላይ ያሳደረብህ ተጽዕኖ ምንድን ነው? በእርግጥ አሁን እውነቱን ለመናገር ደርሰ ነው፣ ተጽዕኖዎች ይኖሩታል፣ ግን በጣም የተለየ ኤክስፒሪንስ ነበር። በፊት በወሬ ነበር የምናቀው ሃይማኖት ጥፈቱን በወሬ ነበረ፣ ወይም ደግሞ ከሌላ ደረሰ እያልን ነበረ የምናየው፣ ከሌላ እንደዚህ ሆነ ነበር የምናየው። እና እኔ ጋር ስትመጣ አንደኛ ሸክሙን ያቀምልሻል። እስር ቤት ውስጥ ሆነሽ ውጭ ስላለፈ ሰበ መብት አታስቢ ረ ያንም እንዳታር እንዳታስቢ ተገፍሻል። መብትሽንና አንድ ሸክሙን ያቀላል። ሁለት ኢትዮጵያን ማየት የሚቻልበት ጥሩ ቦታ ነው ብዬ አስባል። በአጠቃላይ በአጭሩ ለመግለጽ ኢትዮጵያን ለማየት ሀገራችን የደረሰችበትን ሁኔታ ሀገራችን ያለችበትን ሁኔታ ለመረዳት በጣም መልካም ቦታ ሆኖ ያገኘው። ኢትዮጵያን ለማየት ስትል በምን መልኩ ኢትዮጵያን ለማየት ምን አየህ? ምን መሰለሽ፣ ያለው አሁን እኛ እንዲህ ቦታ ወይ ይሄ ብሔር ይሄ ይሄ ክልል የዚህ ብናምን እንላለን ማለት ነው። ኢትዮጵያ ውስጥ ከሁሉም ቦታዎች ከአራቱም አቅጣጫ አዲስ አበባን መሀል ሴንተሩን ጨምሮ ከሁሉም ቦታዎች በሀሳባቸው መለየት ስለ ሀገራቸው በመቆርቆራቸው ወደ እስር ቤት ከመጡ ሰዎች ጋር አብሮ ከመታሰር የበለጠ ኢትዮጵያን ለማየት የተለያዩ ሀሳቦች ምንድናቸው ሀሳቦቹ ያሉት ሀሳቦች ብሎ ለመረዳት የተሻለ ቦታ የለም። አሁን ከብዙ ሰዎች ጋር ውጭ ካሉት ሰዎች ጋር አወራለሁ። ስለ ኢትዮጵያ ያላቸው ግንዛቤ ስለ ኢትዮጵያ ያላቸው እይታ ሊሚትድ ነው ወይም የተወሰነ የተገደበ ነው። እስር ቤት ውስጥ ግን ከአራቱም አቅጣጫ የመጡ በሀሳባቸው ምክንያት የታሰሩ ኢትዮጵያውያን ጋር የተለያዩ አጀንዳዎችን የተለያዩ ሀሳቦችን እምነታቸውን በምን ምክንያት እንደታሰሩ ምን እንደሚፈልጉ መወያየት፣ መነጋገር፣ መረዳዳት የሚቻልበት ቦታ ነው። ይህንን ለመገንዘብ በጣም ረብቶኛል እና እንደ ክፉ ነገር ወይም ደግሞ እንደ መጥፎ እድል አልቆጥረውም ያልኩት ለዚህ ነው። ብቻ አልነበረ የታሰርከው ከአንተ ጋር አብሮ የታሰረ ሚና መዝገብ ላይ አስር ሰዎች ነበረ ነበር። ነው ከዛ ውስጥ አሁን እኔ ብቻ ነው እኔ ብቻ ነበር ሲቆረት ያ መጨረሻ ላይ የተሰጣሁት እኔ ነው። ሌሎቹ ወጥዋል። ግን አሉ ሌሎች በሌላ መዝገብ የተከሰሱ በሌላ ክል የተከሰሱ ብዙ ሰዎች አሉ እና መጨረሻ ላይ ሲመጣ ያ ዮናታን ተስፋይን ታውቂያለሽ? የሰማያዊ ፓርቲ ነበር ውጭ ምናምን ከእሱ ጋር አንድ ላይ አንድ ቤት ነበር። እሱ ብቻ ሳይሆን በሚዲያም ላይ የታወቁ በጣም ኦልሞስት እኔ ከገባው ጊዜ ጀምሮ እስር ቤት ውስጥ እንደዚህ በእኛ ኬዝ እንደዚህ በእኛ ጋር ተመሳሳይ በሆነ መልኩ የሚከሰሱ ሰዎች ቁጥር እስር ቤት ውስጥ ጉብኝት እያደረገ መምጣት ጀምሯል። እየበዛ እየበዛ እየበዛ እየበዛ በፊት በአንድ ቤት ውስጥ ሁለት ሶስት ሰው ነው የነበረ። አሁን በመቶ ሀያ ሰው ውስጥ ግማሹ ስልሳ ሰባ ሰው በእንደዚህ አይነት ኬዝ የተከሰሰ ሰው በመጽሐፋቸው ምክንያት በመጽሐፋቸው ምክንያት ማለት ነው አብዛኛው የመብትና ይሄ ሰልፍ ኤክስፕሬሽን ጉዳይ ነው። የመብት ጥያቄዎችን የሚያነሱ ሰዎች ናቸው። በተለያየ ክልል አማራ ክልል ሊሆን ይችላል። ከኦሮሚያ ክልል ሊሆን ይችላል። ካምቤለስ ሊሆን ይችላሉ። ሶማሌዎች አሉ። አንዳንድ ኬዝ በጣም ያሳሰሻል። ከክልል ፕሬዚዳንቶች ጋር ባለመስማማት የግል እስረኞች ሁሉ ያሉበት የነበረበት ሁኔታ ነበር። የነበር ነው የግለሰቦች እስረኞች ያሉበት ሁኔታ ላይ ነበር የነበር፣ እና እንዲህ ነው ብለሽ የምትይው አይደለም። እሺ፣ ዘላለም፣ እንግዲህ በጣም እናመሰግናለን። እሺ፣ አመሰግናለሁ።